የኢትዮጵያ ፌዴራል መንግስት ያለው አማራጭ በትግራይ ክልል ቀረበለት ያሉትን ቅድመ ሁኔታ ተቀብሎ መደራደር ካልሆነ ግን መደምሰስ ነው ሲሉ በትግራይ የክልሉ ፕሬዚዳንት በፌዴራል መንግስት ደግሞ በአሸባሪነት የሚወነጀሉት ዶክተር ደብረጽዮን ገብረ ሚካኤል ተናገሩ። ከትግራይ ቴሌቪዥን ጋር ያደረጉትን ቃለ ምልልስ የተከታተለው የመቀሌው ዘጋቢያችን ሙልጌታ ጽባ ተከታዩን አድርሶናል። በትግራይ የክልሉ ፕሬዚደንት ተብለው የሚጠሩ በፌዴራል መንግስት ደግሞ የአሸባሪ ቡድን መሪ ተብለው እየተከሰሱ ዶክተር ደብረጽዮን ገብረ ሚካኤል በትግራይ ቴሌቪዥን በትግርኛና በአማርኛ ቋንቋዎች በሰጡት ቃለመጠይቅ የትግራይ ህዝብ ባለፉት ስምንት ወራት ወራሪዎች ባሏቸው ኃይሎች ብዙ በደል ተፈጽሞ በታል ብለዋል። በሰው ህይወትና አካል የደረሰው ጉዳት፣ በሴቶች ላይ የተፈጸመ አስነዋሪ ያሉት ጾታዊ ጥቃት እንዲሁም በህዝብና መንግስታዊ ተቋማት የደረሰ ዝርፊያና ማውደም ከባድ ነበር። አሁንም ይህ ግፍ በምዕራብ ትግራይ እየተፈጸመ ነው በማለት ነው የከሰሱት። ህዝብ ታግሎ በስምንት ወራት ተአምር በሚባል እድል አስመዝግበዋል በማለት ነው ዶክተር ደብረ ጽዮን ገብረ ሚካኤል የተናገሩት። ህዝቦች በኃይል ተረግጠው፣ ህዝቦች በአፈና ተገዝተው ሊቆይ እንደማይችሉ በትግራይ ደግሞ ሊቆዩ አይችሉ ብቻ አሁን በስምንት ወር ሁሉንም የሚገላብጡ ኃይሎች እንደሆኑ የህዝብ ኃይል ከሁሉም በላይ ከብዙ መሳሪያ ከብዙ ገንዘብ በላይ የሆነ በዓላማ የተመሰረተ ጠንካራ ኃይል የህዝብ ኃይል እንደሆነ፣ የህዝብን ኃይል የሚያሸንፍ አቅም እንደሌለ በስተጨባጭ ያስመሰከርንበት ድል ነው ማለት ይቻላል። ሰራዊታቸው በያዛቸው የክልሉ አካባቢዎች በህዝብና ንብረት የደረሰ ጉዳት ጥናት መጀመሩ የተናገሩት ዶክተር ደብረ ጽዮን በዚህም አብዛኛው የወደሙ ተቋማትና የተቋረጡ አገልግሎቶች በአንድ ዓመት ውስጥ ወደ ነበረው ለመመለስ አቅደናል ሲሉ ነው የተናገሩት። ዶክተር ደብረ ጽዮን በቃለ መጠይቃቸው የትግራይ መንግስት ሶስት አላማዎች ነበሩት ብለው፣ አንደኛ ትግራይ ከወራሪዎች ነጻ የማውጣት ነው። ይህ በአብዛኛው ተፈጻሚ ሆኗል ብለው፣ ሁለተኛ ደግሞ በህዝብ የተመረጠ መንግስት ወደ ቦታው በመመለስ በሁሉም አካባቢ የነበረው አስተዳደር ማቆም የሚለው ነጻ በወጡ አካባቢዎች ተከናውነዋል ብለዋል። የቀረቡም በቅርቡ ይጠናቀቃል በማለት ነው የገለጹት። ሶስተኛ ብለው የገለጹት ደግሞ የትግራይ ህዝብ ቀጣይ እድሉ የሚወስንበት ሁኔታ ማዘጋጀት ነው። ይህም ከጦርነቱ በኋላ ይካሄዳል ሲሉ ነው የተናገሩት። የትግራይ ህዝብ የራሱን እድል በራሱ የመወሰን መብት የሚለው እሱ ገና ነው። ገና ጦርነት ላይ ነን ያለ ነው። ጦርነቱ ሲገባደድ ይሄ ሄደ ሄዶ የትግራይ ህዝብ የወደፊት እድሉ የሚወስንበት ሁኔታ ተፈጥሮ የትግራይ ህዝብ ምን መሆን እንደሚፈልግ ቀጣይ ጉዞው የሚወስንበት ነው። ስለዚህ ገና ነው። ተኩስ ለማቆም የትግራይ መንግስት ቅድመ ሁኔታዎች አስቀምጧል ያሉት ዶክተር ደብረ ጽዮን የፌዴራል መንግስት ያለው አማራጭ ቅድመ ሁኔታው ተቀብሎ መደራደር አሊያም መደምሰስ ነው ሲሉ ተናግረዋል። ሊመለስ የበደማችንበት ደረጃ ስለደረሰ መምረጥ አለበት። ሁለት ምርጫ ያለው፣ አንዱ የተኩሱ አቁሙ። ለመደራደር ማለት ነው። ቅድመ ሁኔታችሁን ተቀብሎ ለህዝቡም ገልጾ እንደ መነሻ ወስደን ልንደራደር ነው፣ የሰላሙ ውይይት ሊጀመር ነው ብሎ ማወጅ አለበት። ይህን አድርጎ የተወሰነ ጊዜ የተወሰነ ዕድሜ የጥሞና ጊዜ ሊያገኝ ይችላል። አይ አልቀበልም ካለስ እንደ መስሰዋለን አይቀርለት ለተጨማሪ ጥፋት ህዝብ ማሰለፍ ተገቢ አይደለም ያሉት ዶክተር ደብረጽዮን ከየክልሉ እየተውጣጡ ወደ ግንባር የሚሰለፉ ቆም ብለው ሊያስቡ ይገባል። የትግራይ ሰራዊት ፍትሐዊ ጥያቄ ይዞ በመነሳቱ ማስቆም አይቻልም ሲሉ ነው የገለጹት። እኛ እንደሆን አንሸነፍም በፍጹም ለምን ለመብታችን ብለን ነው እየተሰዋን ያለን። ሌላ በትግራይ መንግስት የወጣ መግለጫ የትግራይ ኃይሎች በያዟቸው የአማራና የአፋር ክልል አካባቢዎች በሰላማዊ ሰዎች መሰረተ ልማት ላይና እንዲሁም ታሪካዊ ቅርሶች ላይ ጉዳት እንዳይደርስ አስፈላጊ ጥንቃቄ እንደሚደረግ ነው የገለጸው። በዚህ ጉዳይ ከፌዴራሉ መንግስት መልስ ለማግኘት በትግራይ የስልክና ኢንተርኔት አገልግሎት ባለመኖሩ አልቻልኩም ሆኖም ባለፈው ሳምንት የውጭ ጉዳይ ሚኒስትር ህወሀት እያደረገው ባለው ትንኮሳ የመንግስት ትዕግስት እያለቀ ነው በዚህም ከመከላከል ወደ ማጥቃት መንግስት ይሸጋገራል ብሏል መንግስት በትግራይ ያለው ሁኔታ በዘላቂነት ለመፍታት ብዙ ጥረት አድርጓል ሆኖም ህወሓት ውጊያዎች ወደ አጎራባች ክልሎች በማስገባት ሀገር የማፍረስ ተግባር እየፈጸመ ነው፣ ለዚህም ምላሽ መስጠት ያስፈልጋል በማለት ነው የገለጸው። የአማራ ክልል መንግስትም አሸባሪ ብሎ በጠራው በህወሓት ወረራ ተፈጽሞብናል፣ ይህንንም ለመመከት ለህልውና ዘመቻ ህዝቡ ሊከት ይገባል በማለት ነው ጥሪ አቀረቡ። በትግራይ ጉዳይ ባለፈው ሳምንት መግለጫ የሰጠም የአሜሪካ መንግስት የውጭ ጉዳይ ጽህፈት ቤትም በትግራይ ያለው ቀውስ በድርድር ሊፈታ ይገባል፣ እንዲሁም የኤርትራ የመጨረሻ ኃይል ሙሉ በሙሉ ከክልሉ መውጣት አለበት። የአማራ ክልል ኃይል ከምዕራብ ትግራይ፣ የትግራይ ኃይሎች ደግሞ ከአፋርና ከአማራ ክልል የያዟቸው ቦታዎች መውጣት ይገባቸዋል ማለቱ ይታወቃል። ለአሜሪካ ድምፅ ሙልጌታ አጽብሃ መቀለም